የናይጄሪያ ጦር ሰራዊት በሰሜን ምስራቅ ክፍል ሀገር ቦርኖ ካምፕ ውስጥ በቦኮ ሐራም ነውጠኞች ከታገቱ ሰዎች መካከል ስልሳ አንዱን አስለቀቀ። በዘመቻው ወቅት ወታደሮቹ አራት የነውጠኛውን ቡድን ታጣቂዎች መግደላቸውንና አንድ መማረካቸውን የጦር ሰራዊቱ ቃል አቀባይ ገልጸዋል። ወረራው መቼ እንደተካሄደ ግን አላብራሩም። ናይጄሪያ በቅርቡ በሦስት የሰሜን ምስራቅ ግዛቶች በቦኮ ሐራም ቡድን ላይ ድል መቀዳጀቷን አስታውቃለች። ቦኮ ሐራም በሰሜን ናይጄሪያ ነጻ እስላማዊ ግዛት ለመመስረት ብረት ካነሳ እነሆ ስድስተኛ ዓመቱ ነው።